በኢትዮጵያ የ2014 ዓ.ም የትምህርት ዘመን ጥቅምት አንድ እንደሚጀመር የትምህርት ሚኒስቴር ያስታወቀ ሲሆን ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥረዋል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የበኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ በክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል። አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ለሶስተኛው ወይ ትልቅ ተስፋፊነት አዲሱ ይህ ዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ ሰባት እስከ ስምንት ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ ሰባት እስከ ስምንት ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩም የበዛ በዛ ምክንያት፣ ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ባስ ብቻ ሳይሆን ትንሽ ልጆችንም ህፃናቶችን የሚያጠቃ በሽታ ተገኝቷል። በተለይ ደግሞ አዲስ አበባ ውስጥ ትምህርት ሲጀመር እነዚህ እድሜያቸው አስራ ሁለት ዓመት ያልደረሱ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደ በቅርቡ እንደሰማሁ የአዲስ አበባ የትምህርት ቤት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቅላላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል መደግፍባቸው ሆኜ ሀሳቦች አሉ ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች ህጻናቶች እንዳይታመሙ ይረዳል። በዚህ ዙሪያ የአሜሪካ ድምጽ የመምህራንን አስተያየት ለማሰባሰብ የሞከረ ሲሆን ስማቸው እንዲገለጽ ያልፈለጉና ከአስር አመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም ግዴታ በመሆኑ ግን ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ። ያለኝ አመለካከት ያው ክትባቱ ለጤንነት ቢሆን ደስ ይላል። አስተሳሰባቸው ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደም ያረጋል ይባላል፣ ብቻ ብዙ ነገር ነው የሚናገረው እና አላምንበት ነው። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆን ግን እኔ በበኩሌ አልደገፍኩትም። ለመከተብም ፍቃደኛ አደለው። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ያው ለመከተል ዝግጅ ነ ከበኩል ከአስራ ስምንት አመት በላይ በመምህርነት ልምድ ያላቸውና በአሁኑ ሰአት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህርት የሆኑት ታደለች ጥሩ ነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከሚሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ። ክትባት ጥሩ ነው ብዬ ነው የማስበው በግሌ። ምክንያቱም እስካሁን እንደነ ኩፍኝ የመሳሰሉ ልጆቻችን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው ያሉ የሚከተቡት ብዬ ነው የማምነው። አሁንም ያለው የኮቪድ አስራ ዘጠኝ መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኛ ደስታ ክትባቱ ጥሩ ነው፣ ግን ለሰው አዌርነስ መፍጠር ያስፈልጋል። ክትባቱ እያለው አድቫንቴጅ ቤት አድቫንቴጅ የሚወሩት ነገሮች ምን ያህል እውነታ ናቸው እውነተኛ እንደሆኑ ምናምን አዌርነስ መፍጠር አለበት መጀመሪያ ብዬ ነው ማስ ሌላዋ በኮኮበ ጽባ ትምህርት ቤት የ12ኛ ክፍል የስነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸውም ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት። በክትባቱ ላይ መልካም ነገር ነው። ምክንያቱም ከብዙ ተማሪዎች ጋር ነው የምንውለው። ቢያንስ በቀን ከሁለት መቶ በላይ ከሆኑ ልጆች ጋር ግንኙነት እናደርጋለን እና መንግስት ባይንም እኛ ፈልገን ራሱ መከተብ ያለብን ይመስለኛል። መምህርት ሙሉ ታዬ አያይዘው አብሯቸው የሚሰሩ መምህራን ከእሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኮር መልካም ነው ይላሉ። ያው አሉባልታ አለ ክትባቱ ላይ ማለት፣ ያው ራሱን በሽታውን ነው የሚወጉንና ብንታመምስ የሚል ስጋት አለ። ግን በደንብ ግንዛቤውን አስጨብቀው ቢወስዱ በዚህ ጉዳይ ላይ ያነጋገር ናቸው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደግሞ ቢሮቸው ዘንድሮ የዴልታ ስርጭትን ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ። አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የሚወሰድንበት አንደኛው ምክንያት እስከዛ ድረስ ያሉትን ሁኔታዎች ለማጥናትም ለመተንበይም ለመገመትም ስለሚረዳን ብለን ነው ከፍ ያደረግ ነው። በዘንድሮ ዓመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው ዓመት የነበሩትን ጥንካሬዎች ማስቀጠል፣ ዘንድሮ ደግሞ ሁሉም የትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ፣ በተለይ ትምህርት አመራሩ የደጋፊ ስራ ሂደት ላይ ያሉ አስተዳደር ሰራተኞች፣ መምህራን፣ ሱፐርቫይዘሮች በሙሉ በኮቪድ ተከትበው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው። አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበትን ምክንያት ተጠይቀው፣ እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል። መመሪያ አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አደለም የተነሳ ነው። ኃላፊነት ግን አለብን። አንደኛ በዚህ ወረርሽኝ ወቅት ላይ ማህበረሰባችንን ልንታደግ የምንችልበት ትልቁ የሚውንድ መሆን ነው። ስለዚህ ክትባቱን መንግስትም እንግዲህ የዓለም ጤና ድርጅት አምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ ን ከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደው ለተማሪም ተብሎ መሞት ካለብን እየሞትን ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ሀላፊነቱ ነው ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖለቲሳይዝድ ለማድረግ መማር ማስተማር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫ ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርሳነ መምህራኖችም በዛ ልክ እየተግባብተን እየወሰድ ነው። እንግዲህ እንደዚህ አይነት ወረርሽኝ ሲነሳ መንግስት እንደ ኃላፊነት እንዳለበት እና መንግስት እንደ መንግስት ኑሮም እንደ ኑሮ መቀጠል ስላለበት እንግዲህ መንግስትን በአዋጅም በምንም ደንግጎ አስፈላጊ ነው በሚባልበት ጊዜ አስገዳጅ በሆነ ሁኔታ ሊከተበ የሚችልበት ነገር አለ። ለአሰራር አስፈላጊ ሆኖ ሲገኝ ግን በእንደዚህ አይነት ሁኔታ ላይ በመግባባት የምናደርገው ፈታው ነው እንጂ በዛ ልክ ግን መረዳት አለብን ብለን አናስብም። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙኃንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።